ማህደረ ዜና ዶቼ ቬለ ዋና መስሪያ ቤት የሚገኝባት የጀርመኗ ቦን ከተማ ባለፈው ሐሙስ ሰላማዊ ሰልፈኞች በሚያሰሟቸው መፈክሮች ደምቃ ነበር ያመሸችው ከሰልፈኞቹ አንደበት ተደጋግሞ የሚሰማው ኩርዲስታን የሚለው ቃልና የያዟቸው ባንዲራዎች የተቃዋሚዎቹን ማንነት ይጠቁማሉ። ገሚሶቹ ሰልፈኞች መሀሉ ላይ 21 ቢጫ የፀሐይ ጨረሮች የታተሙበትን ቀይ፣ ነጭና አረንጓዴ የኩርዶችን የነፃነት ባንዲራ ያውለበልባሉ። ሌሎቹ ደግሞ በሰሜን ምስራቅ ሶሪያ የሚንቀሳቀስን የኩርድ ፓርቲ ባንዲራ አንግበዋል። ሰልፈኞቹ በተደጋጋሚ ቱርክንና የሀገሪቱን ፕሬዚደንት ራጂብ ጣይብ ኤርዶሃንን በመራር ቃላት ያወግዛሉ። የቦን ከተማ ሰልፈኞች ኤርዶዋንን ፋሽስት፣ አሸባሪና የህፃናት ገዳይ በሚል ቅጥያዎች እንዲያወግዙ ያደረጋቸው ሰልፍ ከመውጣታቸው ከአንድ ቀን በፊት ቱርክ በሰሜን ምስራቅ ሶሪያ ላይ የከፈተችው ወታደራዊ ዘመቻ ነው። ቱርክ በአካባቢው ጥቃት መሰንዘር የጀመረችው በሰሜን ምስራቅ ሶሪያ ለመመስረት ያቀደችውን ደህንነቱ የተጠበቀ ቀጠናን በስፍራው ከሚንቀሳቀሱ ታጣቂ ኃይሎች ለማስለቀቅ በሚል ነው። ይህ ቀጠና ከሶሪያ ጋር የሚያዋስናትን 480 ኪሎ ሜትር ድንበርን ያካለልና ወደ ውስጥ እስከ 32 ኪሎ ሜትር ድረስ ተሻግሮ የሚቋቋም እንደሆነ ቱርክ አሳውቃለች። ቱርክ በዚህ ቀጠና ከተለያዩ የሶሪያ ክፍሎች ተሰደው በሀገሯ ከሚገኙ 3.6 ሚሊየን ሶሪያውያን ስደተኞች ውስጥ አንድ ሚሊዮን ያህሉን የማስፈር እቅድ አላት። ቱርክ ስደተኞቹን ለማስፈር የምትፈልግበትን ቦታ አሁን በዋናነት ተቆጣጥረው የሚገኙት ደግሞ የኩርድ ሚሊሻዎች ናቸው። በምህፃሩ ዋይፒጄ ተብሎ የሚጠራው ይህ የሚሊሻዎች ቡድን በሶሪያ ለሚገኙ ሁለት ሚሊየን ለሚጠጉ ኩርዳውያን መብት የሚታገል ድርጅት ነው። ቡድኑ የሶሪያ ዲሞክራሲያዊ ኃይሎች ከተሰኙ የአረብ ሚሊሻዎች ጋር የዛሬ አራት ዓመት ጥምረት ከፈጠረ ወዲህ ይበልጥ ጡንቻውን አፈርጥሟል። ስድሳ ሺህ ከሚገመቱ የሶሪያ ዲሞክራሲያዊ ኃይሎች ተዋጊዎች ውስጥ አብዛኞቹ የዚህ ቡድን አባላት እንደሆኑ ይነገራል። በሶሪያ ከሚገኙ ኩርዶች ውስጥ ግማሽ ያሉ የሚኖሩት በእነዚህ ኃይሎች ቁጥጥር ስር ባለው የሰሜን ምስራቅ ሶሪያ አካባቢዎች ነው። የኩርዶች መጠናከር ሁሌም የሚያባትታት ቱርክ የዋይፒጄን እንቅስቃሴ በአይነ ቁራኛ ስትከታተል ቆይታለች። ባለፉት ሶስት ዓመታት የሶሪያ ኩርዶችን ኢላማ ያደረጉ ወታደራዊ ዘመቻዎችን ከአንድም ሁለት ጊዜ አድርጋለች። ቱርክ ባለፈው ሳምንት የከፈተችው ወታደራዊ ዘመቻ ዓላማ ለሶሪያውያን ስደተኞች የሚሆን ደህንነቱ የተጠበቀ ቀጠና መፍጠር ነው ብትልም ዋነኛ ኢላማዋ ግን የኩርድ አማጽያን እንደሆኑ በርካታ የፖለቲካ ተንታኞች ሲገልጹ ሰንብተዋል። በቱርክ የማህበረሰብ ሳይንስ ዩኒቨርሲቲ የሚያስተምሩት የፖለቲካ ተንታኙ ዶክተር ሙከርም ሚፍታም ይህንኑ ያጠናክራሉ። አንድ ነገር ግልጽ መሆን አለበት። የማንኛውም ሀገር የውጭ ጉዳይ ፖሊሲ ሁልጊዜ ሁለት አስፔክቶች አሉ። በሁለት መልክ ይተረጎም ይችላል። አንደኛው ግልጽ የሆነው ማኒፌስት የሆነው የፖሊሲ አቅጣጫ አለ። ሁለተኛው በውስጥ አዋቂነት ቱም እንግዲህ የቱርክ መንግስት በሶሪያ ሰሜን ምስራቅ ወይም በሰሜኑ አካባቢ ላይ ሴፍ ዞን፣ ባፈር ዞን ወይም አዲስ እንደ አዲጃን ቦታ ሪቢውልድ ማድረግ ሊሆኑ ይችላል። ነገር ግን ይሄ አልቲሜት ፐርፐዙ ሶሪያኖችን ከመደገፍ እነሱን ከማቋቋም አኳያ ብቻ መመዘን የለበትም። ይሄ ማኒፌስት ጎሉ ነው። ነገር ግን ዋነኛው የቱርክ የውጭ ጉዳይ ፖሊሲ አቅጣጫ መሰረቱ የሀገራዊ ደህንነት አጀንዳ ነው። የሀገራዊ ደህንነት እንዲረጋገጥ የምንችልባቸው እርምጃዎችንም እንወስዳለን። አንድ የቱርክ ካንሰለር የሆነ የራሱ ምታር የሆነ ድርጅት ኩርዲስታን ፓርቲ ነ መሰረት አለው የሚለው ድርጅት ነው። ለቱርክ እንደ ሀገር ዋይፒጂ የሚባለው ጠንካራ መሆኑ ፔኬኬ ቱርክ ውስጥ አክቲቭ መሆኑ አክቲቭነቱ ኦልሞስት አሁን እስካለፈው አመት እ ድረስ ከፍተኛ የሆነ የናሽናል ሴኪሪቲ አጀንዳ ሆኖ ብዙ ህዝቦች እንዲያልቅ የሆነበትም ብዙ ፍንዳታዎች ያካሂደዋል። ብዙ ብዙ ቦታዎች ላይ ማለት ትራንስፖርት ቦታዎች ላይ፣ ህዝብ የሚሰበሰብባቸው ቦታዎች ላይ ቦምቦች በማፈንዳት ቱርክን ቀብር ግፍ ነው ያደረጋል። ለብዙ ጊዜ የተቆየ ፍንዳታ በማድረግ ከፍተኛ ከቶን ማሳደር ችለዋል። ፔኬኬ የሚባለው ድርጅት ማለት ነው በሌላ ቋንቋ ዋይፒጄ ማለት ዋይፒጄ የተደራጀ ፔኬኬ ሌላኛው ድርጅት ነው፣ ሶሪያ ውስጥ የሆነ እንቅስቃሴ የሚያደርገው። ስለዚህ እኔ የቱርክን ሶሪያ ውስጥ የምታደርገው ኢንተርቬንሽን አንደኛውና ዋነኛው ድራይቭ የሚያደርገው ቁልፍ ጉዳይ የሀገር ደህንነት ጉዳይ ነው። የሀገር ደህንነት ጉዳዮች አንዱን አሳሳሌ ደግሞ ጠላት ወይም መከራ እያበላ ያለ ተብሎ የሚታሰቡ ድርጅት ፔኬኬ ነው እና ከፔኬኬ ጋር ምታያዘው ዋይፒጂ አለ የዋይፒጂ ተዋጊዎች የበላይነቱን የያዙበት የሶሪያ ዲሞክራሲያዊ ኃይሎች የአሜሪካ የጸረ ሽብር ውጊያ ዋነኛ አጋር ነበር። አሜሪካ በሶሪያ የሚንቀሳቀሰውና ራሱን እስላማዊ መንግስት ወይም አይሲስ ብሎ የሚጠራውን ታጣቂ ቡድን ለመደምሰስ ከፍታው በነበረው ውጊያ ዋነኛውን ሚና ሲጫወቱ የቆዩት የኩርድ ሚሊሻዎች ነበሩ። በየአገራቱ የውስጥ ፖለቲካ ላይ ረጅም እጇን ታስገባለች የምትባለው አሜሪካ ሶሪያን ጨምሮ በአራት የመካከለኛው ምስራቅ አገራት ተበትነው የሚኖሩትን ኩርዳውያንን ለዚሁ ዓላማ ትጠቀምባቸው ነበር የሚሉ ፖለቲካ ተንታኞች አሉ። ዶክተር ሙከርም ከዚህ ጋር የሚመሳሰል አስተያየት አላቸው። አሜሪካ የበሽር አሳድ አስተዳደር እየደከመ በመምጣቱ የፖለቲካል ቫኪዩም ስለተፈጠረ አሜሪካ በመባት አንድ አይስን ሳይድ ላይን ከማድረግ አኳያ፣ ሁለትም ደግሞ የአሜሪካ አንድ አንድ ፎሬን አክተር መካከለኛው ምስራቅ ላይ ለራሷ የፖለቲካል ዲል በምታደርግበት ጊዜ ተጽዕኖ ለማሳደር የሚያስችልህ ግሩፖችን፣ ተቋሞችን በማሰልጠን በፋይናንስ ትደግፋለህ እና አሜሪካ ይህን ስታደርግ ነበር ለብዙ ጊዜ ስ አሜሪካ በመካከለኛው ምስራቅ የምትከተለውን ፎሬን ፖሊሲ እንደ አንድ ባርጌኒንግ ቺፕ እንደ ባርጌኒንግ ካርድ ትጠቀምባቸው ነበር። እነዚህ ፕጂዎች ማለት ነው ይሄ ኢራቅም ይሰራል በሶሪያም ይሰራል። አሜሪካ ከቱርክ ጋር ባላት ንስስ ውስጥ እነዚህ ፕሬድ የሚባለው የኩርዶችን ኢንዲፐንደንት ስቴት የመመስረት ስንትንን በመደገፍ ታደርግ ነበር። ቱርክ ውስጥ የሚኖሩ ኩርዶች በተለይ ፒኬኬ በአብዱላ ሆቻላን የሚመራው ድርጅት ራሷን የቻለች ኢንዲፐንደንት የሆነችን ኩርድ መመስረት ይፈልጋል። ይሄ ደግሞ የቱርክ መንግስት በታሪክ ማለት ነው ይህን ነገር ተቃውመዋል። ቱርክ የአሜሪካ አጋር የነበሩት የኩርድ ሚሊሻዎች ላይ ዘመቻ ለመክፈት የተነሳቸው ከራሱ አሜሪካ ባገኘችው አይዞሽ ባይነት ነው የሚሉ የፖለቲካ ታዛቢዎች አሉ። በሶሪያ ሰፍረው የነበሩትን ወታደሮቿን እንደምታስወጣ ስታስታውቅ የቆየችው አሜሪካ በዚህ ሳምንት ቃሏን ወደ ተግባር መቀየሯን ለዚህ በማሳያነት ይጠቅሳሉ። አሜሪካ አካባቢውን ለቃ ለመውጣት የወሰነችበት ምክንያት ምን እንደሆነ የፖለቲካ ተንታኙ እንዲህ ያብራሩታል። አሜሪካ ቱርክና የፔጅ የሚባለው በመጀመሪያው ምዕራፍ ላይ አንድ ላይ ሆነው የአይሲስን ተዋክተዋል። እንግዲህ ቦርድ ላይን ወይም የተሪቶሪያሊ ቅርብ የሆኑ ስቴቶች ናቸው ሶሪያና ቱርክ ማለት ነው። እና የድንበር ስቴት ናቸው ወይም ፍሮንት ላይን ስቴት ይባላሉ። እና አንድ ቦታ የሆነ ችግር ከተከሰተ ሁለተኛው ላይ ባክፋየር ያደርጋል እና ስለዚህ ከዛ ጋር በተያያዘ የአሜሪካም ከፍተኛ የሆነ ፓርቲሽን ተጨምሮበት እግል አድርገዋል። እንደሚታወቀው ግን አሁን ባለፉት ዓመት ከስድስት ወር ሁለት ዓመት ያህል የአይስስ ተጽዕኖ እንዲቀንስ ሆኗል። በተወሰነ ደረጃ አሜሪካም ከፍተኛ የሆነ ጥቃት በማደረሷ፣ እንዲሁም የቱርክ ወታደሮችም በእግረኛና አየር የታገዘ ጥቃት በማድረግ ብዙ ቦታዎችን ለቆ እንደሄድ ምክንያት ሆነዋል። አሁን ክሪቲካል ጃንክቸሩ ምንድን ነው የተፈጠረው? አሁን አሜሪካ የትራምፕ አስተዳደር አሁን በቅርቡ ማለት ነው አሜሪካ መካከለኛው ምስራቅ ላይ የነበራትን ኢንቮልቭመንት ልክ በፎረን ፖሊሲ በውጭ ጉዳይ ፖሊሲ ግድ አለው በሚችል ደረጃ የለወጠች መሆኑን የሚያሳይ ንግግር አድርገዋል። ጋዜጣ መግለጫ ሰጥተዋል። አሜሪካ በአማካይ ወደ ስምንት ትሪሊዮን ዶላር የሚሆን ገንዘብ አባክናለች ነው ያሉት ሳምንት በሰጡት ጋዜጣ መግለጫ ላይ እና አሜሪካ በታሪኳ የዚህ አይነት ሚስቴክ ፈጽማ አታውቅም። ይህ ትልቅ ኳድ ማየር ብለው ነው የገለጹ እና ይህን መውጣት ማሰት ወደ አሜሪካ ከመካከለኛው ምስራቅ በተለይ ከሶሪያ ለመውጣት ስታስብ እንግዲህ ትራምፕ ከረጀብ ታይብ ኤርዶሃን አሁን ያለው የቱርክ ፕሬዚደንት ጋር ንግግር አድርገዋል። አሜሪካ አካባቢውን ለቃ ስትወጣ እነርሱ ይሠሩ የነበሩትን ወታደራዊንም ሆነ ሰላም የማስፈኑን ስራ ቱርኮች በኃላፊነት እንዲወጡ ከስምምነት ላይ ደርሰው ነው ይላሉ ዶክተር ሙከርም። ዩናይትድ ስቴትስ ቦታውን ለቱርክ ስትተው በአሜሪካ ሲደገፉ የቆዩት የኩርድ ሚሊሻዎች ክህደት እንደተፈጸመባቸው ተሰምቷቸዋል። ዶክተር ሙከርም ይህ የአሜሪካ እርምጃ በሌሎች ዘንድም ነቀፋ አስከትሏል ይላሉ። ትራምፕ አሜሪካ ከዛ መውጣት አለበት ብሎ ሲወስኑ ፔጂዎችን ይተዋቸዋል። ፔጂዎች ማለት እንግዲህ ከአሜሪካ ጋር አንድ ላይ ሆነው አይስልን ቦታው ላይ እንዳይኖር በማድረግ የማጥፋት ዘመቻ ያካሄዱ የነበሩ ናቸው። ስለዚህ ኖርዝ ኢስት የሶሪያ ቴሪተሪ ላይ ራሳቸውን ስፋድሽ ያድርገው ቁጭ ብለዋል። እዛ ተመቻችተው ተዘላድረው ቁጭ ብለዋል። ቱርክ ደግሞ አንድ የፒኬኬ እንቅስቃሴ በቱርክ ውስጥ እንደገናም ደግሞ ፔጂ ራሱ የህዝብ አካል እንደመሆኑ መጣል ከአንድ ላይ ሆነው ወደ ደቡብ የቱርክ ክፍል በመምጣት ናሽናል ሰኪሪቲ አጀንዳ የሆኑብኝ ያን የሚል ስጋት አላት ቱርክ ማለት ነው። አሁን ግን በብዙዎችም ዘንድ የተነቀፈው የትራምፕ ውሳኔ ወይም የአሜሪካ ውሳኔ ፖለቲካል ቫኪዩም ፈጥሯል። ፖለቲካል ቫኪዩም ሲፈጠር እንደሚታወቀው በአብዛኛው በኩል ያሉ ግሩፖች አሉ። በተለይ ራሻ ያለች፣ ኢራን አለች፣ ከበሽር አራሳድ ጋር ተያይዞ እንደገና ደግሞ ዋይፒጂዎች ይመጣሉ። ዋይፒጂዎች እንዳልኩት ከአሜሪካ ጋር ጎን ሆነው ከፍተኛ የሆነ ትግል አካሂደዋል። ሶሪያ ውስጥ የኢስላሚክ ስቴት የሚባለውን በሌቫንት እና በአካባቢ ስላማ የሆነ መንግስት መሰረታለሁ ብሎ የተንቀሳቀስ የነበረውን ድርጅት ተዋክተዋል። አሁን አሜሪካን ቦታ ለቃ ስትወጣ፣ መሀል ላይ ብቻቸውን የሚቀሩት ምንም አይነት ፎሬን ሪሌሽን የማይኖራቸው ግን ለቱርክ እንደ ስጋት ሆነ የሚካ ድርጅት አገኘቻቸው። ለቱርክ እንደ አንድ ጥሩ አጋጣሚ ነው። ሄደው እነሱን ክራሽ ማድረግ እንደ አንድ እርምጃ ውስጥ ወጣ። ቱርክ በሰሜን ምስራቅ ሶሪያ እያካሄደች ያለችውን ወታደራዊ ዘመቻ ለመረዳት በቱርኮችና ኩርዶች መካከል ያለውን ትስስር ከስር መሰረቱ መመልከት እንደሚያስፈልግ የፖለቲካ ተንታኞ ያስረዳሉ። ለአምስት ዓመታት በቱርክ የኖሩት ዶክተር ሙከርም በአካል ያስተዋሉትን ልዩነት እንዲህ ይገልጹታል። ቱርክን እንደ አንድ ህብረተሰብ ስናይ፣ ለምሳሌ አሁን አብዛኛዎቹ አካዳሚ ፕሮፌሰሮች ባለሀብት የሚባሉ ታላላቅ ተቋሞችን እንዳያንቀሳቀሱ ብዙ ፖለቲካ ተጽዕኖ የሚያሳድሩ የሆኑ ተቋማት፣ ድርጅቶች፣ ግለሰቦች አብዛኛዎቹ ቱርኮች ናቸው። ኩርዶችን ብታይ ቱርክ ውስጥ አብዛኛውን ለምሳሌ በጽዳት ተሰማተው ታገኛቸዋለህ። ሻይ ቤቶች ላይ የሚነግዱት እነሱ ናቸው። እጡ ብዙ ብ እያጣሉ ስብት ይገባሉ። ስለዚህ ይሄ በሶሻል ስትራታ በአንድ የማህበረሰብ አደረጃጀት ንጥኖ ስታየ በኢኮኖሚ በትምህርት እና መሰል ሜዥርመንቶች ካየናቸው ኩርዶች ከቱርኮች አኳያ ከፍተኛ የሆነን ተሳትፎና ተጠቃሚነት የላቸውም። እና በአንድ በኩል ይህ ፒኬኬን በቱርክ ውስጥ አርባት ሰማንያ ውስጥ ጀምሮ እንቅስቃሴ እንዲያደርግ ምክንያት ከሆኑ ፋክተሮች አንዱ ይህ ነው። ማለት የራሱ የሆነን ኢንዲፐንደንት ከብሽስታን ኩርዲስታን የሚባል ስቴት ከመመስረት ባሻገር እነዚህ ፋክተሮች የራሳቸውን ሚና ተጫውተዋል። ምንም እንኳ የቱርክ ወታደራዊ ዘመቻ ዋና ዓላማ የኩርድ ሚሊሻዎችን ማጥቃት ነው ቢባልም ሀገሪቱ በይፋዊ ምክንያትነት ያስቀመጠችው የሶሪያ ስደተኞች ጉዳይም እንዲሁ ዝም ብሎ የሚታለፍ ጉዳይ እንዳልሆነ የፖለቲካ ተንታኞ ያብራራሉ። ከሶስት ሚሊዮን በላይ የሶሪያ ስደተኞችን ባስጠለለችው ቱርክ ስደተኞች የፈጠሩት ጫና ከመኖሪያ ቤት ኪራይ መወደድ አንስቶ እስከ ኢመደበኛ የኢኮኖሚውን ዘርፍ መቀራመት ድረስ በጉል እንደሚታይ ያስረዳሉ። ቱርክ ውስጥ በተለይ መካከለኛና ድሀ የሚባለው ቱርኮቹ ራሳቸው ኮምፒቲሽን መጥቶባቸዋል። አነስተኛ በሆነ ወጪ ብዙ ስራ ሊሰራ የሚችል የሰው ሀይል ወደ ቱርክ እየገባ ነው። የቱርክ ኢኮኖሚ ደግሞ በተወሰነ ደረጃ ይህን ሁለት ሶስት አመት መንገጫ ቀጭ እየገጠመው ነው። በተለይ ከአሜሪካ ጋር በነበራቸው ትስስር የዶላር ዋጋ ከፍ ማለት የሊራን ቫሉ በማሳነሱ ምክንያት ኢኮኖሚ ሁኔታ ትንሽ መንገጫ ቀጭ ገጥሞት ነበር። ስለዚህ እነዚህ ሁሉ ነገሮች ተደራርበው በቱርክ ማህበረሰብ ዘንድ በተሳትፎ መጠቀማቸው ግን በሌሎች መቀራመጡ ውስጥ መግባቱ ጥሩ ስሜት አልፈጠረም። ስለዚህ ለእዚህ ደግሞ በግልጽ መገንዘብ የሚቻለው በቅርቡ ተካሄደ የነበረው ምርጫ ላይ በታሪክ እንግዲህ ለመጀመሪያ ግ የሚባል ደረጃ አኬቴ የቱርክ ዋና ከተማ በሆነችው አንካራም ላይ ተሸንፏል። ኢስታንቡልም ላይ ተሸንፏል። ኢስታንቡልም ላይ ያው ዳግም ምርጫ ተካሂዶ የተወሰነ መቅጠር ችግር አለ ተብሎ ዳግም ቆጥራ እንዲካሄድ ተደርገውም ሼል ያደረገበት ምክንያት ሁኔታዎች እናያለን። እነዚህ ሁለት ከተማዎች ብቻ አይደለም ሌሎችን ቦታዎች ውስጥ ለእንዲሁም በተወሰነ ደረጃ ካድ እንዲያጥ አድርጎታል። ቱርክ የሶሪያ ስደተኞችን ጉዳይ የዓለም አቀፉ ማህበረሰብን በማስፈራሪያነት ስትጠቀመው ቆይታለች። ሀገሪቱ በሶሪያ ላይ ወታደራዊ ጉዳይ ዘመቻ ስትከፍት ያጋጠማትን አይነት ተቃውሞው ለመከላከል ያስጠለለቻቸውን ስደተኞች በገፍ ወደ አውሮፓ እንዲሄዱ እንደምትፈቅድ በመዛት እጅ ለመጠምዘዝ ትሞክራለች። ይህን ያስተዋሉት ዶክተር ሙከርም የስደተኞች ጉዳይ ያለም አቀፉ ማህበረሰብ አጣብቂኝ ላይ ጥሏል ይላሉ። ከሁለት ሺ አስራ አንድ የአረብ አብዮት መነሳት ጋር ተያይዞ ሚሊዮን የሚቆጠሩ ሶሪያን ወደ ቱርክ ገብተዋል። ቱርክ በሚገቡት ጊዜ አብዛኛው ክፍል ከአምቡስ በማስረ ነሱን ፊድ ማድረግ ብዙ ቻለንጆች ገጥማውታል። እንግዲህ የአውሮፓ ህብረት ለቱርክ ብዙ ቢሊዮን ዶሎርስ እንለቃለን ብለው ቃል ገብተው ነበር። ምክንያቱም ቱርክን አልፈው ወደ ቡልጋሪያ አድርገው ወደ ግሪክ አድርገው እንደዚህ ወደ አውሮፓ የመግባት እድል ስለሚኖራቸው ቱርክ ደግሞ በመካከለኛው ምስራቅና በአውሮፓ መካከል ያለች የትራንዚተሪ የሆነ ስቴት ነው። በጂኦግራፊካሊ እና በዚህ ቱርክ እነዚህ ስደተኞች ከቱርክ አድርገው እዛ እንዳይሄዱ ከአውሮፓውያንን ድጋፍ ትጠይቃለች። አውሮፓውያንንም ቃል ይገባሉ። ይሄን ሀል ቢሊዮን ዶላር እናንተ እዛ እንትና ጠብቋቸው የሚገባቸው ነገር አድርጎ እኛ በገንዘብ እንደግፋለን አሉ። የተወሰኑን አድርገዋል፣ ግን ሲግኒፊካንት የሆነው ነገር ሳያሟል ቀርተዋል። በዚህም የቱርክ መንግስት የባርጌን ቺፕ አድርጓቸዋል ሶሪያኖችን ማለት ነው። ስለዚህ አሁን አለም አጣብቂኝ የሆነ ከንዲሹ ምስት ራሷን አግኝታለች። በተለይ አውሮፓውያንና አሜሪካ ማለት ነው። አውሮፓውያን ቱርኮችን ከተቃወሙ ቱርኮች እነዚህን ስደተኞች ይለቋቸዋል። ትልሉ አውሮፓ ሊመጡ ነው ለነዚህ ለነዛም የሀገራቸው ቻሌንጅ ሊሆኑ ያን ቻሌንጅ ደግሞ አውሮፓውያን አይፈልጉም። ስለዚህ ድምፃቸውን ማስተዋል ከቻልክ በተለይ በዚህ ሁለት ሳምንት ውስጥ የኩርዶችን መበደል በተወሰነ ደረጃ ያነሳሉ እንጂ ሶሪያውያኖች ጋር ተያይዞ የሚያነሱት ቅሬታ ሲግኒፊክንት አይደለም። የዕለቱ ማህደረ ዜና የስካሁኑ ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ።